በጠቅላይ ሚኒስትር ዶክተር አብይ አህመድ አሸማጋይነት የተቋቋመው ዘጠኝ አባላት ያሉት የመዋቅራዊ ሽግግር ኮሚቴ የሕዝብ ግንኙነት ኃላፊና የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ የሕግ አገልግሎት ተጠሪ ኡስታዝ ካሚል ሸምሱ ሲራጅ ጋዜጣዊ መግለጫውን ተንተርሰን አነጋግርናቸው ናቸው። ተከታዩን ብለውናል። ላለፉት አስር ወራት የሰጡትን ኃላፊነት ለመወጣት ብዙ ስራዎችን ሲያከናውን ቆይተዋል። እነዚህም ስራዎች በዋነኝነት ሶስት መሰረታዊ ስራዎች ናቸው። አንዱ የኢትዮጵያ ሙስሊሞች ወካይ የሆነ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዲስ መልክ ማዋቀር እና ለዚያ ደግሞ ተደራሽ የሆነ መዋቅር ማዘጋጀት። ሁለተኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሕግ ሰውነቱ ምን ይመስላል፣ ሕግ አቋሙ ምንድን የሚለውን መስራት ነበር። በሶስተኛ ደረጃ በተለያየ እስልምና ውስጥ በአተረጓጓም ልዩነት እዛም እዚም ያሉ ልዩነቶች በጋራ መግባባት መፍትሄ እንዲያገኙ እና ስሞቹ እውቀትን መሰረት አድርጎ መካከል ያሉ ችግሮቻቸውን እንድፈቱ የሚያስችል የዕለሞች ሰነድ የሚባል ነበር። እነዚህ ሶስቱ ስራዎችን ስንሰራ ቆይተን ያው ስራዎቻችን አጠናቅቀን ለመንግስትም የደረስንበት ነገርን አሳውቀን ፊታችን ሚያዝያ ሀያ ሶስት ከሀገሪቷ ከሁሉም ክልሎች አዲስ አበባን ጨምሮ ዑለሞች፣ ምሁራን፣ ሀገር ሽማግሌዎች፣ የተለያዩ ባለድርሻ አካላት የሚሳተፉበት ከሶስት መቶ እስከ ሶስት መቶ ስልሳ የሚሆን ሰው የሚገኝበት አንድ ጉባኤ አዘጋጅተናል። ከዚህ በኋላ በቀጣይነት ምርጫ እንዴት ይካሄዳል፣ እንዴት ይካሄዳል፣ የት ይካሄዳል፣ በምን አይነት ባልኮ ይካሄዳል፣ መቼ ይካሄዳል፣ የሚለውን ባላደራው እና እነዚህ ዑለሞች ናቸው በጋራ በጉዳዩ ዙሪያ ተወያይቶ አቅጣጫ የሚያስቀምጡት ማለት ነው። በየማህበራዊ ትስስር ዘዴው የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት በዶክተር አብይ አህመድ ስልጣን ስለተሰጣቸው የሙስሊሙ ትግል ውሃ ቸልሰውበታል ተብሎ ትችት እየቀረበባችሁ ይገኛል። እውነት ውሃ ቸልሳችሁበታል ተብሎ ከዲደብልዩ ለቀረበ ጥያቄ ኡስታዝ ካሚል ሸምሱ ተከታይን ብለዋል። በፍጹም ትግል ሁል ጊዜ አንድ አይነት መልክ እና ይዘት የለለም ያለው በፊት እንደመጡ መብታችን ይከበር ጥያቄያችን ይሰማ የሚል ትግል ነው ነበረው ዛሬ ላይ ደግሞ ያ ነገር መልስ አግኝቶ ያው ጠቅላይ ሚኒስትሩ እነዚህ ያቋቋሙት አካላት ለእነዚህ በቀጣይ ለሙስሊሙ ጥያቄ ዘለቄታዊ የሆነ መልስ ወይም መፍትሄ የሚያስገኝ አካልን ማቋቋም ነበር ያ አካል ያው በዛሬው ዕለት ለህዝቡ ይፋ እንዳደረግ ነው ተቋም ይሄንን ስራ ሰርተዋል። አሁን በቀጣይ ይሄ መጅሊስ ህዝበ ሙስሊሙ በሚፈልገው መልኩ እንዲቋቋም ነው ዋነኛው አላማችን። ሁሉንም ያቀፈ ሁሉንም ያሳተፈ የትኛውንም ወገን በማያገል መልኩ እንዲቋቋም ማድረግ ነው። ያው ትግሉ አሁን እስካሁን ሲጮህለት የነበረን ነገርን መሬት ማውረድ፣ በወረቀት ላይ ማስፈር፣ በወረቀት ላይ የሰፈረን ነገር መሬት ላይ ማውረድ የነበረውና እና አልቆመም ማለት ነው። ምንም ውሃም የተቸለሰበት ነገር የለም። እስካሁንም ድረስ እነዚህ በህዝብ ያልተመረጡ የመጅልስ አመራሮች ይወረዱ የሚል ነው። የመጅልስ አመራሮች ደግሞ በረብሻ እና በውከት ከሚወርዱ ሰላማዊ በሆነ መልኩ ሰላማዊ በሆነ ሽግግር ወርዶ ህዝቡ የሚፈልጋቸው ሰዎች ደግሞ ሰላማዊ በሆነ መልኩ ወደ አመራር ቦታ እንዲመጡ ነው። ለዛ ደግሞ የተለያዩ ስቴፖችን መሄድ የግድ ስለነበር በዚህ መልክ ሆኖ ስንሄድበት የነበር ነው እንጂ ህዝበ ሙስሊሙ ትግልን ውሃ የተቸለሰበትን ለቅጣጫውን የሳተበት ተጨባጭም የለም። ምናልባት ከዚህ በኋላ ይሄ የተሰራው ስራ ወደ መሬት የማይወርድ ከሆነ ይሄ ሊባል ይችላል። ከዛ ግን ይህንን ሊያስብር የሚችል በቂ ምክንያት ያለ አይመስለኝም። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Keadis Addis